ይካሄዳል በሚባለው የገዢው ኢህአዴግና የተቃዋሚ ፓርቲዎች ድርድር ዙሪያ እየተከናወኑ ባሉ ስራዎች ላይ መረጃ ለጠየቀው በኢትዮጵያ የኖርዌይ ኤምባሲ ሰማያዊ ፓርቲ የበኩሉን ማስታወቁን አመልክተዋል። የእርስ በርስ መተማመንን ሊገነቡ ይችላሉ ባላቸው የታሰሩ የተቃዋሚ ፓርቲ መሪዎችና አባላት መፈታት እንዲሁም በአስቸኳይ ጊዜ አዋጁ መነሳትና በመሳሰሉት ጉዳዮች ላይ የቅድሚያ ትኩረት እንደሚያደርግም ማስታውቀዋል። ሰማያዊ ፓርቲ የኖርዌይ ባሲም ከፓርቲው ጋር የተደረገውን ውይይት አረጋግጦ መንግሥትና ህጋዊ ተቃዋሚ ፓርቲዎችን ማነጋገር የተለመደ ስራ እንደሆነ አመልክቷል። መለስካቸው አማሃ ተጨማሪ አለው። ከአዲስ አበባ የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ለቪኦኤ በተለይ እንደገለጹት የኖርዌይ ኤምባሲ ከአንድ ሳምንት በፊት ባቀረበው ጥያቄ መሰረት ኤምባሲው አሁን ከመንግስት ጋር ስላለው ውይይት ወይም ድርድር፣ ስለ ፓርቲያችን አቋምና የፓርቲያችን ተሳትፎ ምን እንደሚመስል ዝርዝር መረጃዎችን እንደሚፈልጉ አሳውቀውናል ብለዋል። በነዚህ ርዕሰ ጉዳዮች ላይም የፓርቲው ሊቀመንበርና የውጭ ጉዳይ ኃላፊውን ሊያናግሯቸው እንደሚፈልጉም ኤምባሲው ጥያቄ ማቅረቡን ገልጸዋል። የፓርቲ የውጭ ጉዳይ ኃላፊ አቶ አበበ አካሉ በኢትዮጵያ ለኖርዌይ አምባሳደር አንድሪያስ ጋርደር እና ለኤምባሲ ሁለተኛ ጸሐፊ ማያ ሄኒግ ሁለቱ የፓርቲ መሪዎች የሰጡትን ማብራሪያ በአጭሩ ገልጸዋል። በዚህ በኩል እንግዲህ ትልቁ አጀንዳችን በተለይም እዚህ አሁን በተጀመረው ድርድር ኢህአዴግ ለጊዜው አመቻች ሆኖ በቀረበበት መድረክ ላይ እና በዛ ላይ የተሰጡ አራት ነገሮች አሉነኝ። አራቱ ምንድነው? እነማን አደራዳሪ የሆኑ የስብሰባ ስነ ስርዓት ታዛቢን በተመለከተ፣ የሚዲያ አጠቃቀም በተመለከተ የወጡ ነገሮች አሉ። ፓርቲያችን በዚህ ጉዳይ ላይ በምን አይነት መልኩ ማቅረብ አለበት የሚለውን እየሰራንበት እንደሆነ እና ፕሮግራሙ ሲደርስ እነኝን ነገሮች የሚቀርጹ አጀንዳዎችን ምን መምሰል እንደሚገባቸው ፓርቲው 24 ሰዓት በከፍተኛ ሁኔታ እየሰራ ነው። የፓርቲው ሊቀመንበር አቶ የሸዋስ አሰፋ በኢትዮጵያ እስከ ዛሬ የተደረጉ የፖለቲካ ድርድሮችን አስታውሰው ለምን ፍሬ እንዳላስገኙና ፓርቲያቸው ይህን የቆየ እንቅፋት እንዴት ማስወገድ እንደሚቻል እንዳሰበበት ይናገራሉ። በመጀመሪያ በተደራዳሪዎች መካከል የመተማመን መንፈስ መገንባት አስፈላጊ ነው ይላሉ። መተማመኛ ለመገንባት ኮንፊደንስ ቢልድ ለማድረግ መጀመሪያ የምናነሳቸው ነገሮች አሉ የእስረኞች መፈታት፣ የፖለቲካ ፓርቲ አባሎችና አመራሮች መፈታት ቅድሚያ ሰጥተን የምናየው ጉዳይ መሆኑን፣ ሁለተኛ ደግሞ የአስቸኳይ ጊዜ አዋጁ። ምክንያቱም ከአባሎቻችን ጋር ከአመራሮች ጋር ከወረዳ ከዞን አመራሮች ጋርና ከአባላት ከደጋፊ ጋር መወያየትና መነጋገር ስላለብን የአስቸኳይ ጊዜ አዋጅ ደግሞ ምንም የማያነቃንቅ ስለሆነ የእሱ መነሳት እንደ ኮንፊደንስ ቢልዲንግ ወይም እንደ መተማመኛ የምንወስደው ነው። መጀመሪያ የምናያቸው ነጥቦች ናቸው እነዚህ። ይህንን ከኤምባሲው የቀረበላችሁን ጥያቄ መመለሱ ለወደፊቱ የውይይቱ ወይም የድርድሩ ሂደት እንዴት ይረዳል ብላችሁ ነው የምትገምቱት? የሚለው የእኔ ጥያቄ ነበረ። አቶ የሸዋስ ጠቀሜታውን አይጠራጠሩም። የመጀመሪያው ነገር ድርድሩ ወይም ውይይቱ ከዓለም ሕዝብም ሆነ ከኢትዮጵያ ሕዝብ ጀርባ የሚደረግ አለመሆኑ መታወቅ አለበት። ፊት ለፊት ነው የሚደረገው። በሕዝብ ጥያቄ ላይ ድርድር የለም። ለሕዝብ ጥያቄ መፍትሄ ለማምጣት ስራ ነው ያለው፣ ውይይት ነው ያለውና መጀመሪያ ማንም ማወቅ ያለበት ስለሆነ ሰው ለሆነ ሁሉ እናሳወቃለን። ሲቀጥል ግን እነዚህ ሰዎች ያላቸው ተጽዕኖ ቀላል ነው የሚባል አይደለም። መንግስትን በቀላሉ የሚያየው አይመስለኝም። እንዲሁም ከብዙ በሁማኒታሪያን ስራ በወረዳ ድረስ እየወረዱ የሚሰሩ አገሮች ናቸው የሚሰሩ ድርጅቶች ያሉባቸው አገሮች ናቸው። ስለዚህ ተጽዕኖአቸው ቀላል አይደለም። ልምዳቸውም ቀላል አይደለም። በጣም ብዙ ነገር ያስተምሩናል፣ ብዙ ነገር ያሳዩናልና ራሳቸው ዲፕሎማቶች እንደገለጹልንም ቀጥታ ሄደን እናናግራለን። የመንግስት ኦፊሻል ያው በግልጽ ከሌ ነው ባይሉንም የመንግስት ባለስልጣናትን ሄደን እናናገራለን ብለውናል። እንዳናገሩም ነው የሚገባን። ስለዚህ ቀላል የሚባል ተጽዕኖ አይደለም ያላቸው። አዲስ አበባ የሚገኘው የኖርዌ ኤምባሲ ከሰማያዊ ፓርቲ ጋር የተደረገውን ውይይት በተመለከተ ይዘቱን ሙሉ ለሙሉ ባይገልጽም አላስተባበለም። የኤምባሲው ሁለተኛ ጸሐፊ ማያ ሄኒግ ለቪኦኤ ባጭር የጽሑፍ መልእክት እንደገለጹት ከሆነ የጉዳይ ፍጹም አዲስ ነገር አይደለም እና በእኛ በኩል አዲስ ተነሳሽነት የምንለውም አይደለም ይህ የኤምባሲው መደበኛ ስራ አንድ አካል የሆነ ከኢትዮጵያ መንግስትና የተመዘገቡ ተቃዋሚ ፓርቲዎችን ጨምሮ በኢትዮጵያ ኅብረተሰብ ተዋንያን ከሆኑ የተለያዩ ክፍሎች ጋር የሚደረግ ውይይት ነው ብለዋል። በአሁኑ ጊዜ በኢትዮጵያ ውስጥ ተፈጥሯል የተባለውን ፖለቲካዊ ቀውስ ለመፍታት በመንግስትና በሀገር አቀፍ ደረጃ በተመዘገቡ ተቃዋሚ ፓርቲዎች መካከል ወደፊት ድርድር ለማካሄድ መወሰኑንና ለዚህም ገዥውን ፓርቲ ኢህአዴግን ጨምሮ ፓርቲዎቹ ዝግጅቶች እንደሚያደርጉ ቪኦኤ መዘገቡ ይታወሳል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ